ሳይንስና ህብረተሰብ ከባህር ጠለል በላይ 3200 ሜትር ወይም 10500 ጫማ ከፍታ ላይ በሚገኘው የአዲስ አበባ ከተማ አናት እንጦጦ ላይ ኢትዮጵያውያን ሩቁን ውስብስብና ምስጢራዊ ውንህዋ የሚመለከቱባቸው ሁለት ዘመናዊ ቴሌስኮፖች ተተክለዋል። የአንድ ሜትር የጎን ስፋት ያላቸው ሁለቱ ቴሌስኮፖች ቴክኖሎጂው ከደረሰበት የእድገት ደረጃ አንጻር አነስተኛ የሆኑ እንጂ ለአገሪቱ ብሎም ለቀጣናው አዲስና ብርቅ ሆነዋል። ዶክተር ሰለሞን በላይ በአዲስ አበባ ዩኒቨርሲቲ ተባባሪ ፕሮፌሰርና መምህር ናቸው። የኢትዮጵያ ህዋ ሳይንስ ሶሳይቲን ከመሰረቱ በዘርፉ በፍቅር ከተነደፉ መካከል ይገኙበታል። የፖለቲካ ሰዎችን የህግ ባለሙያዎችንና የዘርፉን ምሁራን ያካተተው የእነ ዶክተር ሰለሞን ማህበር ከተመሰረተ አስር ዓመታት አካባቢ ያልፈውታል። ሦስት ሚሊዮን ዶላር ወይም ሁለት ነጥብ ሰባት ሚሊዮን ዩሮ አካባቢ ወጪ የተደረገባቸውና ከጀርመን ኩባንያ የተገዙት ቴሌስኮፖች ያረፉት ከገበሬ መንደሮች አቅራቢያ ነው። የእንጦጦ ኦብዘርቫቶሪ ወይም እንጦጦ ህዋ ምርምርና ማሰልጠኛ ማዕከል ዋና ኃላፊ ዶክተር ሰለሞን ቴሌስኮፖቹ ሁለት ናቸው። የገዛ ናቸውም ከጀርመን ካምፓኒ አስቴልኮ ነው። አጠቃላይ በዛን ሰዓት በነበረው ገበያ ወደ ሶስት ሚሊዮን ዶላር ነው፣ ሁሉንም መሳሪያዎችን ይዞ ማለት ነው። በአሁኑ ሰዓት ባለፈው የካቲት መጨረሻ ላይ ነው ፋይናል ኮሚሽን ሆኖ የኛ ኢንጂነሮች ናቸው ኦፕሬት የሚያደርጉት። የመጀመሪያ የተመለከትናቸው አንደኛ ከእኛ ከጠበቅነው በላይ ዲፕ ስፔስ ያለውን ጋላክሲ ተመልክተናል፣ ካቻፕ አድርገናል፣ ፕላኔቶችን ተመልክተናል። በሙሉ ስለ ጨረቃን ፕሮፐርቲ እያጠናን ነው አካባቢውን ደግሞ የፖሊሽንም የተለያየ የስታሩ ኃይሉን ኃይሉንም ያጠናል እና እነዚህ እነዚዎችን አሁን ኦብዘርቬሽን ስራ እየሰራ ነው። እና ቴሌስኮፖቹ በጣም ሶፊስቲኬትድ የሆነ ሌተስት የሆነ ሳይንስ ያለበት ዘመናዊ መሳሪያዎች ያሉት ቴሌስኮፖች ናቸው። የኢትዮጵያ ህዋ ሳይንስ ማህበር ከሼህ መሐመድ አላሙዲ በተደረገለት የገንዘብ ድጋፍ ነው እንጦጦ ላይ የሰፈረውን ማዕከል ያስገነባው። ስራ ከጀመረ ጥቂት ወራት ብቻ ያስቆጠረው ማዕከል በህዋ ጥናትና ምርምር ዘርፍ ላይ ትኩረት ካደረጉ ጥቂት የአህጉሪቱ ሀገሮች መካከል ኢትዮጵያን አስመድቧታል። ገና ካሁኑም በሩ ለተማሪዎች ክፍት አድርጓል። ዶክተር ሰለሞን ማዕከሉ የኢትዮጵያ ኢኮኖሚ ምሰሶ ለሆነው ግብርና የሚያበረክተው አስተዋጽኦ አለ ብለው ተስፋ ሰንቀዋል። የእኛ ህብረተሰብ አብዛኛው ግብርና ነው። ግብርና ዘመናዊ ለማድረግ ደግሞ ሳይንስና ቴክኖሎጂ ያስፈልጋል። ኢኮኖሚው ዘላቂና ጠንካራ መሰረት ያለው ለማድረግ ሳይንስና ቴክኖሎጂ ያስፈልጋል። አለ ነው። መሬት ምልከታ በቀጥታ ከግብርና ጋር ግንኙነት አለው። ሪሞት ሴንሲንግ፣ ጂኦዴሲ የሚባለው ስፔስ ፕሮግራሙ የግብርናን ሜትሮሎጂ ፕሪዲክት ለማድረግ ዘመናዊ ክሮፕን ፕሪዲክት ለማድረግ ድርቅን ፕሪዲክት ለማድረግ፣ ውሃ ላይ ጥናት ለማካሄድ፣ አካባቢ ጥበቃ ላይ ጥናት ለማካሄድ፣ ዘመናዊ ከተማ ላይ ጥናት ለማካሄድ አርባናይዜሽን ማለት እንግዲህ ያው እንደምታውቀው የመሬት አጠባበቅ ላይ እና ናቹራል ዲዛስተር በርካታ አፕሊኬሽን በቀጥታ የሆነ ገበሬ ላይ አለው። ይህም በምንድን ነው? በቴክኖሎጂ ዘመናዊ በሆነ እየተደገፈ የሰው ልጅ የሚኖርባት ምድር የሚሞቃት ፀሐይ በውበቷ የሚደምምባት ጨረቃና ከዋክብቱ የት መጣነት ከሃይማኖት ባሻገር ዛሬም ድረስ ምላሽ አላገኘም። አንዳንዶች ባዶ የኮረት ስብስብ የሚሉት ውስብስቡ ህዋ የሰው ልጅን ማባከን ከጀመረ ዓመታትን አስቆጠረ። የሥነ ፈለክ ምርምር ሩሲያና አሜሪካ በቀደምትነት ጀምረውት በሀብታም ምዕራባውያን ሀገራት ያደገ ዘርፍም ነው። በደንብ የተራቀቀ ሳይንስና ቴክኖሎጂ ለሀገር ነው የሚያስፈልገው። ምክንያቱ አብዛኛው እኛ ሬል ላይ የምናደርግበት የሆነ አግሪካልቸር ነው የሆነ አክቹዋሊ ሌት ነው እንጂ እንደውም በጣም አስፈላጊ ከመላቸው ነው። አስደሳች እና በጣም አስፈላጊ ነው። ዶክተር አብባል ታደሰ የዶክትሬት ማዕረግ ትምህርታቸውን ካጠናቀቁ በኋላ በሮም ዩኒቨርሲቲ በጥናትና ምርምር ዘርፍ ላይ ተሰማርተዋል። ወጣቱ ዶክተር በአውሮፓ ህዋ ሳይንስ ማዕከል የመረጃ ትንተና ስራም ይሰራሉ። የእንጦጦ ህዋ ምርምር ማዕከል በኢትዮጵያ መከፈት ሲሰማ ከተነሱት ጥያቄዎች መካከል ገንዘብና የሰለጠነ የሰው ኃይል ቀዳሚ ነበሩ። ከየትም አይመጣም የሰው ኃይል ስፔንድ ካላደረግበት እዚህ ይህንን ትሬን በማድረግ ማለት ነው አሁን እያደረጉ ያሉት እኔ እንደሚገባኝ ያንን የሰው ኃይል መፍጠር ነው። ይሄ ሳተላይቱ ኦብዘርቫቶሪው የተለያየ ሮል አለው በዛ በውስጡ ማለት ነው። አንደኛው ሮል እነዚህ አስትሮኖሚካል ኦብዘርቫቶሪ ነው፣ ዴታ ኦብዘርቭ ያደርጋል። ባሉ ከአለም ጋር ስታወዳድረው እነዚህ ቴሌስኮፖች በጣም ትንሽ ናቸው። ማለት አሁን ኢቨን ሳውት አፍሪካ የአስራ አንድ ሜትር ቴሌስኮፕ አለ። ኢትዮጵያ አሁን የእንጦጦ ኦብዘርቫቶሪ ላይ ያለው ሁለት የባለ አንድ ሜትር ቴሌስኮፖች ናቸው። የራሱ የሆነ ማለት የምትሰራበት ሪሰርች አለ የእንጦጦ ኦብዘርቫቶሪ ቅርብ ስለሆነ ለከተማ የራሱ የሆነ ፖሊሽን አለ። የሆነ የራሱ የሆነ ችግር ሊኖረው ይችላል። ግን ስቲል በዛ መሆኑ የምትሰራቸው ሪሰርቾች አሉ። ትልቁ ኮንትሪቢሽን የእንጦጦ ኦብዘርቫቶሪ ምንድን ነው? ያን የሰው ሀይል በእነዚህ ሪዝኔብል በሆነ ፕራይስ ትሬን ማድረግ ነው። ኦልሬዲ እኔ የማውቀው እንኳን ባለፈው ራሱ ጄ ጎብኝቻለውን ፒኤችዲ ፕሮግራም ጀምረው በዛ ፒኤችዲ ፕሮግራም ላይ በተለያዩ በአስትሮኖሚ በሪሞት ሴንሲንግ በተለያዩ መልኮች ላይ ትሬን እያደረጉ ነው። ካፓሲቲ ቢልዲንግ ነው። አሁን እየፈጠሩ ነው ያንን ያሉት። ማዕከሉ የህዋ ሳይንስ ትምህርትን በአገሪቱ ከፍተኛ የትምህርት ተቋማት የመጀመር እቅድ አለው። በመገባደር ላይ በሚገኘው የትምህርት ዘመን 17 የሶስተኛ ዲግሪ ተማሪዎችን አሰልጥኗል። ከአሁን ቀደም በህዋ እና ተዛማጅ የጥናትና ምርምር ዘርፎች የተማሩ ኢትዮጵያውያን ከአገር ከወጡ አይመለሱም። ዶክተር ሰለሞን በላይ ትውልደ ኢትዮጵያውያንን ጭምር ተመልሰው በማዕከሉ እንዲሰሩ በመጋበዝ ላይ መሆናቸውን ተናግረዋል። ከዚህ በፊት የተማረ የሰው ኃይል በዚህ ዘርፍ ላይ ማይመለሰው ጥናትና ምርምር የሚያካሄድበት ስለሌለ ነው። አሁን ግን አንደኛ ምርምር ለማካሄድ ከተማሪ እስከ ከፍተኛ ሪሰርች ድረስ ማካሄድ የሚያስችል ፋሲሊቲ ነው ይሄ ያለው። በተጨማሪም ደግሞ ወደ ተለያዩ ቦታዎችን ማስፋፋት የሚያስችል ፕሮጀክት አለን። በአሁኑ ሰዓት እኔን ጨምሮ ከውጭ የቀጠርነው ፕሮፌሰርም አለ። በአስትሮኖሚ ዘርፍ ላይ ሶስት ዶክተሮች ወይም ሳይንቲስቶች አለን ጁኒየሮች ደግሞ ሁለት አሉ። በዚህ ኤሪያ ላይ የሚከታተሉ ልጆችም አሉ ፖስት ዶክ አፕላይ እያደረጉትም አሉ። እና በዚህ አስትሮኖሚ ዘርፍ ላይ ነው። በመሬት ምልከታ ላይ ሶስት ሳይንቲስቶች አሉ፣ ኢትዮጵያውያን ሳይንቲስቶች ናቸው። በስፔስ ሳይንስ ላይም እንደዚህ ሁለት ኢትዮጵያውያን ሳይንቲስቶች አሉ። አሰልጥናል የራሳችን ሙሉ በሙሉ እስከምንችል ድረስ ውጭ ያሉ ፕሮፌሰሮችንም እንዲመጡ እየጋበዝን ነው፣ እየተመላለሱ ነው የሚያግዙን ኢትዮጵያውያንም ከዚህ በፊት የሰለጥም ዲያስፖራ ኢትዮጵያዎችንም ወደ ኢትዮጵያ እንዲመለሱ እያደረግነ ነውና የሰው ኃይል በመጠኑ አለ። አምስት ኢንጂነሮች አሉ ይህን ኦፕሬት የሚያደርጉ ኢትዮጵያውያን። የአሜሪካ የጠፈር ምርምር ማዕከል ወይም ናሳ አስተዳዳሪ ቻርልስ ቦልደን እንጦጦ ብቅ ብለው ማዕከሉን መጎብኘታቸው ተሰምቷል። አገራቸው ህዋን ለማሰስ ቀዳሚ ባትሆንም በርካታ የአሰሳ ዘመቻዎችን ታካሂዳለች። ለዘመናት ከሩሲያ ጋር ለገባችበት የህዋ ምርምር ቅድድም በዓመት እስከ 83 ቢሊዮን ዶላር ወጪ እንደምታደርግ ይነገራል። በርካታ የህዋ ምርምሮችን በቀዳሚነት የከወነችው ሩሲያ ባለፈው ዓመት ብቻ ከ56 ቢሊዮን ዶላር በላይ ወጪ አድርጋለች። ቻይና፣ ፈረንሳይ፣ ህንድና ታላቋ ብሪታንያም በጥናትና ምርምሩ ዘርፍ ብዙ ተጉዘዋል። ኢትዮጵያ ውስብስቡን ህዋ ልታጠና የመጀመሪያውን እርምጃ አንድ ብላለች። ዶክተር ያብባል ታደሰ፦ አምቢሽን ከሌላ አትጀምረውም። ስለዚህ የአምቢሽናል አል ኖሮ መጀመሩ በራሱ ያንን ዛሬ ለመቀጠል በራሱ ለኔ በቃ ትልቁ አስፈላጊ ነው። ኢን ዘ ሚንታይም ደግሞ ምንድን ነው የምታደርገው? ያንን ያንን ጎል አቺቭ ለማድረግ ስትሄድ የተለያዩ ሰዎችን ትሬን ታደርጋለህ። ስለዚህ በዛው ተጠቃሚ ትሆናለህ ማለት ነው። የሳይንስና ቴክኖሎጂን በአንድ መልኩ ብቻ በውጤቱ ብቻ ከለካው የራሱ የሆነ ስህተት አለ። አብሮት የሚመጣው የተለያየ አለ፣ የሂውማን ትሬኒንግ፣ የጆብ ክሪኤሽን ምናምን እነሱን ማየት አለብህ። ስፔሻሊ ደግሞ በእንደዚህ ትሬኒንግ ላይ ያለው የሚያመጣው ኢምፓክት ሰዊ የሳተላይት ኢንጂነሪንግን፣ የሳተላይት ዴታ አናላይሲስን፣ የሳተላይት ሪሞት ሴንሲንግ በተማረ እና በዛ ላይ የሆነ ፕሮፌሽናል ባበጀ ቁጥር እነሱ ሰዎች ሌላ ነገር ሌላ መስራት ይችላሉ። ስለዚህ ጻብቻ ላይ የሆነ ጉድ ስፔንዲንግ ሆነ የእንጦጦ ህዋ ምርምርና ማሰልጠኛ ማዕከል ጅማሮው የቅርብ ቢሆንም ሰፊ እቅድ ሰንቋል። አንደኛው ዓላማ በስፔስ ሳይንስና ቴክኖሎጂ ምርምር ማካሄድ ነው። ሁለተኛው የኢትዮጵያን አቅም መገንባት ነው። ሶስተኛ ዓለም አቀፍ ግንኙነት በስፔስ ሳይንስና ቴክኖሎጂ ዘርፍ ማጠናከር ነው። ኢትዮጵያ መንኮራኩር ወደ ህዋ ለማምጠቅ ካሰበች ከራርማለች። ከእነዚህ መካከል አንዱ ከመሬት እስከ 30 ኪሎ ሜትር ርቀት የሚወነጨፍ መንኩራኩር ለመስራት ያቀደው የመቀሌ የቴክኖሎጂ ኢንስቲትዩት ይገኝበታል። እንጦጦ የከተመው አዲሱ የህዋ ምርምርና ማሰልጠኛ ማዕከልም ከሶስት እስከ አምስት በሚደርሱ ዓመታት የራሱን ሳተላይት የማምጠቅ ሀሳብ ሰንቋል። ዶክተር ሰለሞን በላይ ስለ እርሻ ስናወሳ ስለ ውሃት ስናወሳ ስለ ከተማ ልማት ስናወሳ የመሬት ምልከታን ስናወሳ መሬትን የምትመለከት ለምርምርና ለአግሪካልቸር የምታገለግል ሳተላይት ያስፈልጋል። እንጦጦ ኦብዘርቫተሪም በሚቀጥሉ ሶስት እና አምስት ዓመታት ውስጥ የራሱ የሆነ ሳተላይት እንዲኖር እየሰራ ነው ለምርምር ለልማት፣ ለውሃ ጥናት የሚያገለግል እርግጠኛ ሆነ በሚቀጥለ አምስት ዓመት ኢትዮጵያ የራሱ የሆነ ሳተላይት ይኖራታል። ኢንተርናሽናል በጣም በርካታ ከኤዥያ፣ ከአሜሪካ፣ ከአውሮፓ ከተለያዩ ወዳጆች አሉ አሁን አብረው የሚሰሩ በጋራ እዚሁ ኢትዮጵያ ውስጥ ዲዛይን አርገን ኢትዮጵያ ውስጥ ላውንች የምናደረግበት ነው፣ እየፈጠር ነው ያለው። የእንጦጦ ህዋ ምርምርና ስልጠና ማዕከል ከሁለቱ ቴሌስኮፖች የተሻለ አቅም ያላቸውን በላሊበላ አካባቢ ለመትከል ጥናት ጀምሯል። የኢትዮጵያ መንግስትም ብሔራዊ የህዋ ምርምር ተቋም ለመመስረት ሀሳብ ላይ ነው ተብሏል። ኢትዮጵያውያኑ የህዋ ምርምርና ጥናት ለድህነት መፍትሄ ነው ብለው ተስፋ አድርገዋል።